የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደቡብ አፍሪካ ውስጥ እያደረጉ ባሉት ጉብኝታቸው በሶዌቶ ስፋት ያለው ታዳሚ በተገኘበት የስብሰባ አዳራሽ ንግግር አድርገዋል። ከተሰብሳቢውም ጋር ተወያይተዋል። ሰለሞን አባተ ዝርዝሩን ይዟል። ሾሾሎዛ የደቡባዊ አፍሪካ ክፍል እንደ ሁለተኛ ብሔራዊ ዝማሬዎቻቸው የሚወስዱት የሀገሬው ኅብረ ዝማሬ ነው። በወጣቶች፣ በገበሬዎች በአካባቢው ሀገሮች ሁሉ ለደስታ ይዘመራል። በእንደ ቤሌ ቋንቋ ነው መዝሙሩ የሚሰማው። ለፕሬዚደንት ባራክ ኦባማ የሶዌቶ አዳራሽ ስብሰባ የደመቀ አቀባበል የተደረገላቸውም አዳራሹን በሞሉት ወጣቶች ሾሾሎዛ ዝማሬ ነው። ኢት ኢዝ ወንደርፉ እዚህ አሉ። ፕሬዚደንት ባራክ ኦባማ ከዚህች ድንቅ ሀገርና ከመላውም አህጉር ከተሰባሰቡ ድንቅ ወጣቶች ጋር መገናኘት እጅግ አስደሳች ነው። ፕሬዚደንቱ ናይጄሪያን፣ ዩጋንዳን፣ ኬንያን ማንስተው እዚያ ሆነው እየተከታተሏቸው ያሉትንም አመስግነዋል። ፕሬዚደንት ኦባማ ንግግራቸውን ሲጀምሩ ንግግራቸው ለመላው አህጉር መሆኑን ደቡባዊ ጫፉ ላይ ሆነው ሲጠቁሙ ነው ያነሳሷቸው። እነዚህን አገሮች በተለይ ግን ኬንያን ለልቤ ቅርብ የሆነች አገር ሲሉ ጠርተዋታል። ፕሬዚደንቱ This is one of my favorite things to do. Meeting and talking. በዓለም ዙሪያ ስጓዝ እንደማደርገው ሁሉ አሉ ፕሬዚዳንት ኦባማ፣ ከምወዳቸው ሥራዎች አንዱ እንደናንተ ካሉ ወጣት ወንዶችና ሴቶች ጋር መገናኘትና መነጋገር ነው። ከወጣቶቹ ጋር መነጋገር መልእክቶቻቸውን በቀጥታ እንዲሰሙ፣ ምን እንደሚያስቡ፣ ምን እንደሚፈልጉ፣ ራእያቸው ምን እንደሆነ እንዲያውቁ እድል እንደሚሰጣቸው ተናግረዋል። ፕሬዚደንቱ እነዚህ ስብሰባዎች ኃይልን እንደሚያጎናጸፋቸው ጠቁመዋል። ሚስተር ኦባማ ይህንን ጉብኝት በአፍሪካ እያደረግኩ ያለሁት አሉ ፕሬዚደንት ኦባማ፣ ምክንያቱም አካባቢው በግስጋሴ ላይ ነው የሚል እምነት ስላለኝ ነው። ይህ አህጉር ግዙፍ ፈተናዎችን እየተጋፈጠም ችግሮች እንደሌሉ ሁሉ ማስመሰር አንችልም። እጅግ የበዙ አፍሪካውያን የበዙ የሕይወት ክብደቶችን ተሸክመው እያሉም ፍትሕን እየሻቱም በመዝሙር እንደሚባለው ሁሉ ይበልጥ የበለጸገች ይበልጥ መተማመን ያላት አዲስ አፍሪካ በዓለም መድረክ ላይ ቦታዋን እየተቆናጠጠች ነው ብለዋል። ለዚህም አንዱ ምክንያት አሉ ፕሬዚደንቱ የእናንተ ትውልድ ነው። ከፊታቸው የተሰበሰቡትን ወጣቶች፣ ቀደም ያለውን ትውልድ ገድል ያስታወሱት ፕሬዚደንት ኦባማ ዛሬ ከቆሙባት ጆበርግ ሶዌቶ እምብዛም ሳይርቅ ሁለት ወጣቶች ወደ ብርሃኑ ብቅ አሉና ይህችን አገር ቀየሯት፣ የዓለምንም ቀልብ ሳቡ አሉ ኔልሰን ማንዴላና ዴዝመንድ ቱቱ። እናም በአንድ ወቅት አሉ ፕሬዚደንት ኦባማ ፕሬዚደንት ማንዴላ የተናገሩትን ሲያስታውሱ የዓለማቸው ማዕከል የነበረችው የሶዌቶዋ በቀይጡ ቤተሰራች እስር ቤት ክፍል ቤታቸው ነበረች። ኖረውባት አልፈዋት፣ ወጥተው ዓለምን ያስደነቁባት። እናም ዛሬ ማዲባ ስ እንስፓርስ ስ ዛሬ በህሊናችን ውስጥ አሉ። ዛሬ ደግሞም ለማዲባና ለቤተሰባቸው እየጸለየን የዓለምን ማኅበረሰብ እንቀላቀላለን። ምክንያቱም ዛሬም ቀልባችንን ከፍ አድርገው እያነሳሱን ናቸው። ፕሬዚደንት ኦባማ በአውሮፓውያኑ የዘመን አቆጣጠር በ1976 ዓ ም ልክ የዛሬ 37 ዓመት በዚያች በሶወቶ ከተማ የተፈጠረው አሳዛኝ የጥቁሮች ጭፍጨፋ ምን እንደነበር አስታውሰዋል። ከዚህ ብዙም ሳይርቅ አሉ ፕሬዝደንቱ። በአንድ የሰኔ ጠዋት ወጣት ተማሪዎች ለሰላማዊ ተቃውሞ ሰልፍ ወጡ። በራሳቸው ቋንቋ የመማር መብታቸው እንዲከበርላቸው፣ እንደ ሰው ልጅ እንዲታዩ ነበር ጥያቄያቸው። የፖሊስ ሁሉ ጥይት ካለፈ በኋላና ጢሱ ከጸዳ በኋላ ዓለም ባየው ስዕል በእጅጉ ደነገጠ። ተቃዋሚዎቹ የአንድ ለጋ ልጅ አስክሬን በእጆቻቸው ይዘው ነበር። ሄክተር ፒደርሰን ዛሬ አሉ ፕሬዚደንት ኦባማ፣ እኛ እዚህ የተሰበሰብነው በነጻይቱ ደቡብ አፍሪቃ ውስጥ ነው። እንደምን አይነት መሥዋዕት ነው ሄክተር የከፈለው። ይህ ዩኒቨርሲቲ ዛሬ ሁሉንም ደቡብ አፍሪካውያን ነው የሚያስተናግደው። የሶዌቶ ታሪክ ግን ዛሬም ሁላችሁንም እንደሚያነቃቃ አውቃለሁ። እኔንም ያነቃቃኛል፣ ያነሳሳኛል And to our responsibilities to choose between fairness and injustice, between right and wrong. Zehetanas sao ames safatudal lo alim linayn kaftotal. Bifdhawin natinafdhah albanad. Btkklenyan natkkel balhono makakel. Mimrat indunichil libonachinun kaftotal. Alu presidentu. Presidentu naga uda Cape Town ta guzu. Yoda fitun alim lin naga babbet bumnichilay choman gadochlay. Nlin naga garal la nalu university unda miadar gu tanagrwal. Presidentu Afrika አሜሪካውያን አብረው ከሦስት ዓመታት በፊት የወደፊቱን ብሩህ ዓለም የሚያይ ድፍረትን የሚያበረታታ አስተያየትና አሁን ይቻላል የሚል መንፈስን በፊታቸው በተሰበሰቡ አፍሪካውያን መካከል ለማስረጽ ያስቻለ ያሉትን መርሃ ግብር ማስጀመራቸውን አስታውሰዋል። ያኔ ዛሬ ከሚናገሩበት አዳራሽ ጋር ተመሳሳይ በሆነ ስብሰባ ከመላ አፍሪካ በተሰባሰቡ ወጣቶች ፊት ነበር ያንን መርሃ ግብር ያስጀመሩት። ከዚያን ጊዜ ጀምሮ በዚህ አህጉር ውስጥ ያሉ ወጣቶችን በአዳዲስ ክህሎቶች፣ በሥራ ፈጠራ፣ በአመራር፣ በትምህርት፣ በጤናና በቴክኖሎጂም በአዲስ የትብብር አጋርነት ውሳኔ የመስጠት አቅማቸውን እያሳደግንን ብለን እናምናለን። የዛሬው የፕሬዚደንት ባራክ ኦባማ ንግግር በአመዛኙ ያተኮረው የወደፊቱ አፍሪቃና የዩናይትድ ስቴትስ ትብብር የሚመሠረተው በፈጠራ በኢንቨስትመንትና በንግድ ላይ መሆኑን በማጉላት ነበር።